የጸረ ሙስና ዘመቻዬ ከብዙ ወዳጆች ጋር የሚያጣላኝ ቢሆንም አላቆመውም ሲሉ የኬንያው ፕሬዚደንት ኡሁሩ ኬንያታ ተናገሩ። የኬንያው ፕሬዚደንት ኬንያታ ይህን የተናገሩት መንግስታቸው ሙስናን ለመዋጋት የጀመራቸውን እርምጃዎች እንደሚቀጥል ባስታወቁበት ወቅት ነው። ፕሬዚደንቱ በትናንትናው ንግግራቸው በብልሹ አሰራር ላይ እየወሰድኳቸው ያሉት እርምጃዎች ከብዙ ወዳጆቼ ጋር የሚያጣሉኝ ይሁኑ እንጂ ለሀገር ህልውና ስል እንደምቀጥልበት ነው ብለዋል። ዘጋቢያችን ገልሞ ዳዊት በዋና ከተማዋ ናይሮቢ በሚገኙ ህገወጥ ግንባታዎች ዙሪያም ዘመቻ የተጀመረ መሆኑን ገልጾ በሙስና በተጠረጠሩ የመንግስት ኃላፊዎች ላይም ምርመራው እንደቀጠለ አመልክቷል። በመላው ዓለም የአገሮችን የሙስና እንዲሁም የህገወጥ ድርጊቶች ደረጃ የሚያጠናው ትራንስፓረንሲ ኢንተርናሽናል የአገሮችን የሙስና ደረጃ ሲያስቀምጥ ኬንያን ከ180 ሀገሮች 143ኛ ደረጃ ላይ አስፍሯታል። በኬንያ የተስፋፋው ሙስና የሀገሩን ገቢ በመጉዳት የኬንያን ኢኮኖሚ እድገት ገጥተዋል ይላል የትራንስፓረንሲ ኢንተርናሽናል ሪፖርት። የኬንያው ፕሬዚዳንት ኡሁሩ ኬንያታ ኬንያ ህዝቦቿን እየጎዳት ካለው ሙስና እንድትላቀቅ ጥረት ላይ ነኝ ባይ ናቸው። በቅርቡ ሁሉም የመንግስት ሰራተኞች ገቢያቸውንና ንብረታቸውን ለመንግስት እንዲያሳውቁ ትእዛዝ አስተላልፈዋል። ኬንያታ በዋና ከተማ ናይሮቢ በህገወጥ ቦታ የተገነቡ ቤቶች እንዲፈርሱ ትእዛዝ አስተላልፈዋል። በተለይ ናይሮቢን አቋርጦ በሚያልፈው ናይሮቢ ወንዝ ዳር የተገነቡ ህገወጥ ግንባታዎች በሶስት ወር ጊዜ ውስጥ መፍረስ አለባቸውም ብለዋል። ትላንት በናይሮቢ መንግስታቸው በሙስና ላይ ሊደረግ ስላለው አቋም ሲናገሩ ዘመቻው ብዙ ወዳጆች ቢያሳጣኝም ለሀገር ሲል እቀጥለዋለሁ። ብለዋል ኬንያታ። ባሳለፍነው ሳምንታት ብዙ ወዳጆች ከድተውኛል። ብዙ የስልክ ጥሪም ስቀበል ነበር። እንዴት ቁጭ ብለህ ይሄ ሁሉ ሲሆን ትመለከታለህ? እያሉ እንዳስቆም ይወተውቱኝ ነበር። እኔ ግን ማስቆም እንደማይቻል ነው የነገርኳቸው። መገንዘብ የሚገባን ነገር ይህች ሀገር በሰላም እንድትቀጥል ለፍትህ መቆም አለብን። ሙስናንም መዋጋት ይኖርብናል። እንደ ተባልነውም እንግዲህ የአሁኑን ወዳጆቻችንን እንጣ ወደ ፊት በሄድን ቁጥር ሌላ ወዳጅ እናፈራለንና ኬንያታ አክለው ማንኛውም የአገሩ ዜጋ የምታገለግል አገር ለመጪው ትውልድ ማውረስ የመንግስታቸው ዓላማ መሆኑን ተናግረዋል። ባለፈው አርብ የኬንያ ፀረ ሙስና ኮሚሽን የኬንያ መሬት ኮሚሽን ኃላፊ መሐመድ ሷዙሪ ከሙስና ጋር በተያያዘ በቁጥጥር ስር አውለዋቸዋል። ምስተር ሷዙሪ በቁጥጥር ያዋሉት ከኬንያ ምድር ባቡር ኮርፖሬሽን ዲሬክተር ኢታነስ ማይና እና ሌሎች የሁለቱ መስሪያ ቤቶች አምስት ባለስልጣናት ጋር መሆኑም ታውቋል። ሰባቱ ባለስልጣናት ለነዋሪዎች ሊሰጥ የነበረውን የካሳ ገንዘብ አለአግባብ አባክነዋል በሚል ነው የኬንያ የጸረ ሙስና ኮሚሽን ተይዞ እንዲመረመሩ ውሳኔ ያስተላለፈባቸው። ሲቲዝን ቲቪ የተባለ አንድ የኬንያ ቴሌቪዥን ጣቢያ ግንቦት ወር እንዳሳወቀው በኬንያ በዘንድሮ ዓመት ብቻ ከ12 ቢሊዮን ሺሊንግ በላይ የሕዝብ ገንዘብ በሙስና ተመዝብረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞ እናመሰግናለን። የዩናይትድ ስቴትስ መንግስት ከጣለብን ማዕቀብ የበለጠ ብልሹ የመንግስት አስተዳደር ኢኮኖሚያችንን በእጅጉ ጎርቷል ይላሉ የኢራኑ መሪ አያቶላህ አሊ ሁሜኔ። የሱሪያ ሽምቅ ተዋጊዎች ይዞታ በሆነው ኢድሊብ ክፍለ ሀገር በሚገኘውና የጦር መሳሪያ ማከማቻ መሆኑ በታመነበት ስፍራ በደረሰ ፍንዳታ የሞቱ ሰዎች ቁጥር 69 ደርሷል። የሰሜንና የደቡብ ኮሪያ መሪዎች በመጪው ጥር በሰሜኗ ዋና ከተማ ፒዮንግ ያንግ ለመገናኘት ቀጥሮ ይዘዋል። ባለፈው ሳምንት የኢንዶኔዥያን ሎምቦክ ደሴት በመታው ኃይለኛ ርዕደ ምድር የሞቱ ሰዎች ቁጥር 430 ከዛም በላይ መድረሱ ተገለጠ። ዜናው አበቃ። አድማጮች ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁ የሰኞ ምሽት ፕሮግራማችን ነው። እስከ አራት ሰዓት ድረስ ከእናንተ ጋር እናመሻለን። አብራችሁን ቆዩ። አስተናጋጆቻችሁም ቆንጅት ታይና አዲሱ አበበነን ወደ መጽሔት ክፍለ ጊዜ ከማለፋችን በፊት ወደ ኋላ ከሚቀርቡ ቅንብሮች አንዱን ባጭሩ እናሰማ። መስቀል እንግዲህ የቤት ውስጥ ያለሁኝ ያው ቤቱ መስታየት ነው። ቤቱን ሲመቱ መስታየቱ መቶ ከራሴ ላይ አረፈ፣ ራሴ ደም ሆነ። ከዚያ በኋላ ደግመው ደግሞ በዱላም አንገቴ አካባቢ ጋንቴን መቱኝ። እንደዚህ እየተሽከረከርኩ ወደ ውጭ ስወጣ ደግሞ ውጣ ተብዬ ስወጣ ከጋንቴን አሁንም በድንጋይ ሲልኝ ባፍ የተደፈው። ከዚህ በኋላ ያለው ሌሎቹ ሮጡ። እኔ እዚያው ወድቄ ቀርቻለሁ። እንደሞትኩ ነው ሌሎቹ ሰዎች የሚያስቡት። መልአከ ፀሐይ አባ ገብረ ጻድቅ ይባላሉ። በኢትዮጵያ ሶማሌ ሀገረ ስብከት በጅጅጋ ምስራቅ ፀሐይ ኪዳነ ምሕረት ከፌዴራል አስተዳዳሪ ናቸው። አነጋግረናቸዋል። በሁለተኛው አጋማሽ ይቀርባሉ። አሁን የዕለቱ አብይ ርዕስ የተናጠል የተኩስ አቁም ማድረጉን ያስታወቀው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አመራሮች ትናንት ማምሻውን አዲስ አበባ ገብተዋል። ወደ ሀገር ውስጥ ገብተው በሰላማዊ መንገድ ለመታገል የወሰኑት ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በርካታ ለውጦች እየታዩ በመሆኑ እንደሆነ የድርጅቱ ቃል አቀባይ ገልጸዋል። ሻንጣችንን ይዘን ነው የመጣነው አንመለስም፣ ሲሉም አክለዋል። የኦብነግ ውሳኔ ለተጀመረው የለውጥ ጉዞ ትልቅ አስተዋጽኦ ያበረክታል ያሉት ደግሞ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ደኤታ አቶ ካሳሁን ጎፌ ናቸው። ይህ በዚህ እንዳለ የሶማሌ ክልል ገዢ ፓርቲ የሶማሌ ህዝብ ዲሞክራሲያዊ ፓርቲ አዲስ ሊቀመንበር መርጧል። አዲሱ ሊቀመንበር የሚሆኑት የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ አቶ አህመድ ሺዴ ናቸው። እስክንድር ፍሬው ቀጣዩን ዘገባ ልኳል። ነፍጥ አንግቶ ለአመታት ከመንግስት ጋር የተዋጋ በበርካታ ጉዳዮች ላይም የመረረ ተቃውሞ ሲያሰማ የቆየ ድርጅት ነው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ። በተለያዩ ጊዜያት በሶማሌ ክልል ለተፈጸሙ ጥቃቶችም ኃላፊነት የወሰደባቸው አጋጣሚዎች ነበሩ። ከ11 ዓመታት በፊት በሚያዚያ 1999 በተፈጸመ ጥቃት 65 ኢትዮጵያውያንና 9 የቻይና የነዳጅ ፍለጋ ሰራተኞች ሲገደሉ የድርጊቱ ፈጻሚ ኔነኝ ሲል ኃላፊነት መውሰዱ ከእነዚህ አጋጣሚዎች መካከል ይጠቀሳል። የኢትዮጵያ መንግስትም እስከ ቅርብ ጊዜ ድረስ ኦብነግን ከኦነግና ግንቦት ሰባት ጋር በአሸባሪነት ፈርጆት ቆይቷል። ዛሬ ግን ሌላ ቀን ነው። የኦብነግ ከፍተኛ አመራሮች ትናንት ማምሻውን አዲስ አበባ ገብተዋል። ከአንድ ወር በፊት በአስመራ በተካሄደ ጉባኤ ወቅታዊውን የኢትዮጵያ ሁኔታና ቀጣይ የትግል ስልቶችን መገምገማቸውንና አገር ውስጥ ለመግባት መወሰናቸውን ነው የድርጅቱ ስራ አስፈጻሚ ኮሚቴ አባል ሻለቃ አሊ ሳሚሬ ሲጋድ ለአሜሪካ ድምፅ የተናገሩት። እዚሁ አዲስ አበባ ካሉበት በስልክ ያነጋገርኳቸው ሻለቃ ሳሚሬ ሲጋድ እንደሚሉት ትናንት የተኩስ አቁም ስምምነት ያወጁት ወደ አገር ቤትም የተመለሱት ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ እየታዩ ባሉ ለውጦች ምክንያት ነው። በተለይ ዶክተር አብይ ከመጡበት አንስቶ ብዙ ለውጦች አይተዋል። ብዙ እስረኞች ተለቀዋል። ብዙ የሰብአዊ መብት ድርጅቶች የተለያዩ ሀገራት ክፍሎች እንዲገቡና እንዲንቀሳቀሱ እንዲቀሳቀሱ ተደርገዋል። በተለይ አሸባሪ ተብለው የተፈረጁትን ድርጅቶች እንደ ኦብነግ እንደ ኦነግ እና እንደ ግንቦት ሰባት አይነቶቹ የኢትዮጵያ መንግስት ሚኒስትሮች ምክር ቤት ከአሸባሪነት አውጥቶ ተወካዮች ምክር ቤት ደግሞ ከአንድ ወር በፊት ነበረ ይህንን ነገር ያጸደቀውና ከአሸባሪነት ያወጣል ወደ ሀገራችን መግባት እንደምንችል ተደርጓል። በተለይ ደግሞ ለብዙ አመታት፣ አስርት አመታት በላይ የት እንዳሉ የማናውቃቸው የኦብነግ ከፍተኛ አመራር እስረኞች ተለቋል እና በሽር መፍታል እና አዲስ ሙሴ ተለቋል። ኮማንደሮቹ የሰላም ጥሪ ደግሞ ቀርቦልናል። ያ ሰላም ጥሪ ተግባር ላይ ለማዋል እንድንችል ያንም ውሳኔ አስተላልፈናል። ኦብነግ በሰላማዊ መንገድ ኢትዮጵያ ውስጥ ለመንቀሳቀስ ትግሉን እዚሁ አገር ውስጥ ሆኖ ለማድረግ ወደ አገር ውስጥ ገባ ማለት ይቻላል? አሁን አሁን ባላችሁበት ሁኔታ ነው ወይስ ገና ለድርድር ነው የገባችሁት? እኛ እኮ ማንም መለሰው፣ ሻንጣችን ይዘን ነው የመጣነው። ከህዝብ ወይም ከሀገር ውጭ ሆነ መታገል እንደማያወጣ ነው እኛ አንት የምንለው። አያወጣም። ደግሞ ህዝባችን ውስጥ ነው መታገል ያለብን እና ለመብታቸውና ህዝባችን ውሳኔ የኢትዮጵያ መንግስት በበኩሉ ኦብነግ የደረሰበት ውሳኔ ለአገሪቱ የሚጠቅም ትልቅ እርምጃ መሆኑን አስታውቋል። ለኦብነግ የልዑካን ቡድን አቀባበል ያደረጉት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ ካሳሁን ጎፌ አክለው እንዳሉት ይህ መንግስት ለተለያዩ የፖለቲካ ኃይሎች ያቀረበው ይፋ ጥሪ እያገኘ ያለው ምላሽ ማሳያ ነው። እንግዲህ መንግስት በሀገራችን የዴሞክራሲ ምህዳሩ መጠበቡን በስፋት ከገመገመ በኋላ በሀገር ውስጥም ሆነ በሀገር ውጭ የሚንቀሳቀሱ የተፎካካሪ ፖለቲካ ፓርቲዎች ወደ ሀገራቸው ገብተው ሰላማዊና የሰለጠነ የፖለቲካ ትግል እንዲያደርጉ ይፋዊ ጥሪ አቅርበዋል። ይህንን ጥሪ ተከትሎ የተለያዩ ብሔሮችን የሚወክሉ የፖለቲካ ፓርቲዎች ገብተው በሰላም እየተንቀሳቀሱ ይገኛሉ። ኦብነግን በተመለከተ በሽብር ክሱ የተከሰሱ ፓርቲዎች ስለነበሩ የሽብር ክሱ እንዲነሳላቸው በሕዝብ ተወካዮች ምክር ቤት አሸባሪ ድርጅትነት እንዲፋቁ ተደርጎ ፍረጃው እንዲነሳ ተደርጎ ኦነግም ከመንግስት ጋር ያለውን ድርድር ጨርሶ ወደ ሀገር ለመግባት ወስኗል። ዛሬና ነገ ውስጥ የሚገባ ነው የሚሆነው። በተመሳሳይ ኦብነግም የቀረበለትን ጥሪና፣ ለጥሪው በጎ ምላሽ በመስጠት ወደ ሀገር ለመግባት ወስኖ ትናንትና ማታ የኦብነግ ቃል አቀባይና ከእሳቸው ጋር ያሉ ሌሎች የስራ አስፈጻሚ ኮሚቴ አባላት ወደ ሀገር ገብተዋል። ተኩስ አቁሙ ዩኒላተራል ነው የሚለው የተናጥል ነው የሚለው የኦነግ የተኩስ አቁም ይሄ ማለት ከኢትዮጵያ መንግስት ጋር በተደረገ ውይይት በቃ በአጠቃላይ የተኩስ አቁም ታውጇል ከሚል ጋር ትንሽ ይለያል። ና ይሄ እንዴት ነው የሚታየው በእናንተ? ዝርዝር ስምምነቱ ላይ በሂደት መግለጫ የሚሰጥበት ነው የሚሆነው። ለጊዜው ግን የተናጥል ተኩስ ማቆም ስምምነት አውጀን ወደ ሀገር እየገባ ያለው ይሄ ለሀገራችን ትልቅ እርምጃ ነው። ለተጀመረው የለውጥ መንገድም የለውጥ ጉዞም የራሱን አስተዋጽኦ እንደሚያበረክት ይታመናል። ሀገራችን በጦርነት የምታመሰ ገር ሳትሆን ዜጎቿ ለዚች ሀገር ይበጃል በሚሉት የፖለቲካ ሀሳብ ዙሪያ የሚከራከሩበት አውድ የሚከፍት አዲስ መንገድ አዲስ የሰለጠነ አግባብ በመሆኑ በመንግስት በኩል የተኩስ አቁም ውሳኔያቸውን እያደነቅን፣ በቀጣይ ግን ወደ ሀገር ሲገቡ ከመንግስት አካላት ጋር እየተወያዩ ቀጣይ እርምጃዎች ምኖር ነው የሚሆነው አቶ ካሳሁን ዝርዝር ስምምነቱ ወደፊት ይገለጻል ሲሉ፣ የተፈረመ ስምምነት አለ ማለት ነው? ውይይቶች ነበሩ፣ ውስጥ ውስጡን የተካሄዱ የተፈረሙ አሉ። በዛ ደረጃ የለም። ነገር ግን ይፋዊ በመንግስት በኩል ጥሪ ቀርቦላቸዋል ያንን ጥሪ አክብረው ነው የገቡት። ሀገር ውስጥ ሲገቡ ግን ውይይቶች ይኖሯቸዋል ከመንግስት ጋር ከእነሱ ፓርቲ ጋር በሚኖረው ጉዳይ ላይ ቀጣይ ውይይቶችም እየተመቻቹ ነው ያሉት። በዋናነት ከፌዴራል መንግስትና ክልሉን ከሚመራው ገዥ ፓርቲ ሶዴፓ ጋራ በቅርቡ እንደሚወያዩ ነው የሚጠበቀው። መድረኩ የሚመቻች ነው የሚሆነው። ከዚህ በፊት የነበሩ ልምዶችን እናንሳ። አንዳንድ ፓርቲዎች ኦነግን፣ ኦብነግን ጨምሮ ወደ አገር ውስጥ ገቡ ይባልና ሌሎች ሰዎች ውጭ አሉ አይ አንድ ክንፍ ነው የገባው እኛን ሙሉን ድርጅታችንን የሚወክሉ ሰዎች አልገቡም በሚል እንደዚህ አይነት ሰጥ አገባዎች እነሱ ነበረ ከዚህ በፊት አሁን ግን በትክክል ኦብነግ የኦጋዴን ብሔራዊ ነጻ አውጪ ግንባር ለበርካታ አመታት ውጭ ሆኖ በትጥቅ ትግል አማራጭን ወስዶ ሲንቀሳቀስ የነበረው አገር ውስጥ ገብቷል ማለት እንችላለን በደንብ እንችላለን ኦብነግ ከአንድ ቀን በፊት የተኩስ ማቆም ስምምነቱን ገለጸ ሁለተኛው ቀን ወደ ሀገር ነው የገባው የገባው የነሱ ልዑካን ቡድን አባላት ናቸው የተወሰነ አካል በግለሰብ ደረጃ ሊቀሩ ይችላሉ። ነገር ግን ፓርቲው ወደ ሀገር የሰላም መንገዱን መርጦ ገብቷል ብሎ ነገር የሚያስደፍር ሁኔታ ነው ያለው። ከዚሁ ከሶማሌ ክልል ጋር በተያያዘ ዜና የክልሉ ገዥ ፓርቲ የሶማሌ ሕዝብ ዲሞክራሲያዊ ፓርቲ ሶህዴፓ አዲስ ሊቀመንበር መርጧል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሽዴ ናቸው የፓርቲው ሊቀመንበር ሆነው የተመረጡት። ሰሞኑን ዋና ከተማዋን ጅጅጋን ጨምሮ በተለያዩ የሶማሌ ክልል ከተሞች በተፈጠረ ብጥብጥ ንጹሐን ዜጎች መገደላቸው፣ አብያተ ክርስቲያናት መቃጠላቸው፣ በርካታ ንብረትም መውደሙ ይታወሳል። ለተፈጠረው ችግር ዋናው ምክንያት የክልሉ አመራር እንደሆነም ሲገለጽ ቆይቷል። አሁን የተደረገው ሽግሽግም የተፈጠረውን ችግር ሊቀርፍ እንደሚችል የፌዴራል መንግስቱ እምነት ነው። የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ሚኒስትር ዴታ አቶ ካሳሁን ጎፌ ይህንኑ ነው ያንጸባረቁት። እንግዲህ የኢሶዶፓ ያደረጉት ስልጣን ሽግሽግና ያጋጠመውን ቀውስ የገመገሙበት አግባብ በዋናነት ለኢሶዶፓ የሚታው ጉዳይ ሆኖ ፌዴራል መንግስት ክልሉ ሰላም እንዲሆን ክልሉ እንደትኛው ነዋሪዎች ምቹ የሆነ ክልል እንዲሆን ይፈልጋል። የህግ የበላይነት የተከበረበት ክልል እንዲሆን ይጠበቃል። ያለ ማድረግ በዋናነት ብልሽቱም የአመራር ብልሽት ነበረ። የአመራር ብልሽቱን ለማስተካከል የሶዴፓ ማጋጠመው ችግርም ሆነ ከችግር ለመውጣት የሚደረገው ጥረት ላይም የአንበሳ ድርሻ ያለው በመሆኑ ሰሞኑን ሰፋፊ ውይይቶች እያደረጉ ነው ያሉት። በማዕከላዊ ኮሚቴ ደረጃ የአመራር ሽግሽግም አድርገው ክብረቱ አህመድ ሽዴን የሶዴፓ ሊቀመንበር አድርገው መርጠዋል። ስለዚህ ያጋጠመውን ችግር ሊቀይር የሚችል የአመራር እርምጃ ነው የወሰደው ብሎ መገምገም ይቻላል። ዝርዝር ጉዳዮች ከጉዳቱ ጋር የተያያዘ የክልሉ መንግስት መግለጫ ይሰጣል ተብሎ ይጠበቃል። በእኛ በኩል ግን በአሁኑ ወቅት የኢትዮጵያ ሶማሌ ክልል የሰላም ሁኔታ ወደ ነበረበት ሁኔታ ተመልሷል። ቀጣይ ማረጋጋትና መልክ የማስያዝ ስራዎች ግን ሶዲፓ ራሱ ኃላፊነት ወስዶ እንደሚሰራ ነው የሚጠበቀው። አብዛኛውን ጊዜያቸውን በፌዴራል መንግስት የተለያዩ ኃላፊነቶች ያገለገሉት አህመድ ሽዴ ከሶማሌ ክልል ገዢ ፓርቲ ሶህዴፓ ወጣት አመራሮች አንዱ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ የለውጥ ሀዲድ ውስጥ ባስገቡት የኢትዮጵያ ፖለቲካ ውስጥም ቀዳሚ ሚና እንዳላቸው ይነገራል። በርካቶች ከለውጡ ደጋፊዎች ጎራ ይመድቧቸዋል። ከጠቅላይ ሚኒስትሩ የቅርብ ሰዎች እንዳንዱም ይቆጥሯቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ወደ ቀጣዩ ዘገባ እናልፋለን። በነገራችን ላይ ትናንት ሻሸመኔ ጀዋርን ለመቀበል በወጣ ህዝብ መካከል በደረሰ መገፋፋትና መረጋገጥ የሰው ህይወት ማለፉ ይታወቃል። ያን የተመለከተ ዘገባ እየተቀነባበረ ነው እንደደረሰን እናቀርባለን። ከዚያ ቀጥሎ ወደ ያዝነው ዘገባ እንለፍ። በኢትዮ ኤርትራ ሰላም ጉዳይ የህዋት አመራሮች ሰላሙን ይፈልጉታሉ የሚል ጥርጣሬና ጥያቄ በኤርትራ መንግስት መሪዎችም የነበረ ቢሆንም በአካል ተገናኝተን ከተወያየን በኋላ ግን ለሰላም ያለንን ከፍተኛ ፍላጎት አረጋግጠዋል ሲሉ የትግራይ ክልል ምክትል ርዕሰ መስተዳድርና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ተናገሩ። ዶክተር ደብረጽዮን ወቅታዊ ጉዳዮችን አስመልክቶ በሰጡት መግለጫ በመቀሌ ከተማ በተካሄደው ሰላማዊ ሰልፍ ያለን እድል ተከባብረን አብረን መኖር ወይም መበታተን ብለዋል ነበር በዚያ ላይም ማብራሪያ ሰጥተዋል። ሙሉጌታ አጽብሃ ነው ዝርዝሩን ይላክልን። የትግራይ ክልል ምክትል ርዕሰ መስተዳድርና የህዝባዊ ወያነ ሐርነት ትግራይ ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል በወቅታዊ ጉዳዮች በሰጡት መግለጫ በትግራይ ክልል የተለያዩ አካባቢዎች የተካሄደው ሰላማዊ ሰልፍ የህዝቡ ስነ ስርዓት አክባሪነት ያሳየ ነበር ብለዋል። በመቀለ ከተማ በተካሄደው ሰልፍ የብዙዎቹን መነጋገሪያ የሆነው ያለን እድል መከባበር ካልሆነ መበታተን ነው የሚል ሀሳብ በአሁን ጊዜ ጭቆና የሚቀበል ማህበረሰብ እንደሌለና መከባበር እንዳለበት ለመግለጽ መሆኑን ተናግረዋል። እንከባበር ነው የተባለው፣ መልእክቱ እሱ ነው። ተከባብረን ሀገራችን ወደፊት እንውሰዳት ነው። ካልተከባበርንስ ልንበታተን ነው። ለመበተን ስለተፈለገ አይደለም። ይህ በዛ ከሄደ ግን ችግር አለው። ለዚህ ነው እንከባበር የሚለው መልእክት የተላለፈው። የእኛ አቋም ተከባብረን እንኖር ነው። ትግላችንም የትግራይ እንደዛ ነው። በእኩልነት የምንኖርባት አገር ነው የምንፈልገው ነው። አንድ የበላይ አንድ ወደታች የሚባል አናቅ ሀሳቡ በዋናነት ለመከባበር ትኩረት በማድረግ የተጠቀሙበት መሆኑም አስምረውበታል። በኢትዮጵያ ያለውን ለውጥ ህወሓት አደናቃፊ ነው የሚል ሀሳብ ይነሳል ለሚል ጥያቄ የሰጡት ምላሽም ይህ የፖለቲካ ማጭበርበር ነው ብለዋል። በኢህአዴግ ውስጥ የተሻለ ለለውጥ የተጓዘ ድርጅት ካለ እርሱም ህወሓት ነው ብለዋል። የዚህ ማሳያም በኢህአዴግ የተካሄደውን ግምገማ የህወሓት አካሄድ ለሌሎች ተሞክሮ እንደሚሆን ሌሎቹ ድርጅቶች ገልጸውታል። ለታሪክም በድምፅ ተቀርጾ ያለ ነው ብለዋል ምክትል ርዕሰ መስተዳድሩም። ህወሓት እንደ ድርጅት ህግን ባከበረ ስርዓቱን በተከተለ መንገድ ነው ለውጥን ለማምጣት ጥረት እያደረገ ያለውም ሲሉ ተናግረዋል። መሻሻልም ካለ አሻሽለን ለውጥ እናምጣ፣ አፈረካክሰን አይደለም ወይ ምንም የለም የሚል አይደለም የጨለማ ዘመን ነው በሚል አይደለም። በዓለም በፈጣን እድገቷ የምታወቅ አገር እኛ ብቻ ሳይሆን ማለት ነው፣ ሌሎቹም የመሰከሩበት የማይመስከሩበት። አጥፍተህ ለውጥ አመጣለሁ ልትል አትችልም። ስለዚህ ያለውን እውነታ ይዞ መሄድ ላይ ነው ችግሩ ያለው። በመቀለ ከተማ የተደበቁ ሰዎች አሉ መቀለ እንዴት መደበቂያ ትሆናለች ብለው የሚናገሩ ሰዎች አሉ ለዚህስ የእርሶ አስተያየት ምንድን ነው ተብለው ተጠይቋል ለዶክተር ደብረ ጽዮን መቀለ እንደ ሌሎች ከተሞች ማህበራዊና ኢኮኖሚያዊ እንቅስቃሴ የሚካሄድባት ከተማ እንጂ መደበቂያ ዋሻ አይደለችም ያሉት ዶክተር ደብረ ጽዮን የፈለገ ሰው ግን መኖር የሚችልባት ከተማ ነች ብለዋል ነገር ግን ሰርቆ በዚህ ከተማ መኖር የሚችል የለም። የሰረቀ ካለም ራሳችን ለማጽዳት ስንል ለህግ እናቀርበዋለን ሲሉ ተናግሯል። በኢትዮጵያና ኤርትራ ሰላም ጉዳይ አስመልክቶ በሰጡት አስተያየትም ለሰላም ሂደቱ ውጤታማነት ህዝቡን ባሳተፈ መልኩ መሄድ እንዳለበት የድርጅታቸውን አቋም መሆኑም ገልጿል። በአሁኑ ጊዜም አንዳንድ በድንበር አካባቢ ያሉ ሰዎች መገናኘት ጀምሯል። ወታደሮችም ጭምር እየተገናኙ ናቸው ብለዋል። ከዚህ ውጭ ግን ህወሀት የሰላም ሂደቱ እንደማይፈልግ በማስመሰል የተቀረጸውን ምስል ትክክል አይደለም ያሉት ዶክተር ደብረጽዮን ከመነሻውም ጀምሮ የሰላም ሂደቱን እንዲጀምር አስቀድሞ ለኢህአዴግ አጀንዳ ያቀረበው ህወሀት ነው ሲሉ ተናግሯል። የሰላም ሂደቱ ህወሀት አይደግፈውም የሚል ጥርጣሬም በኤርትራ መንግስት አመራሮችም እንደነበረም አንስተዋል። ኤርትራ መሪዎችም ሳይቀር ያነስተውታል። ግን ይሄም ይገርም አይደለም። የሀገሩ እንኳን ማጥያቄ ስልጣን እነሱም ትፈልጋላችሁ ይህን ሰላም እስከ ማለት ሄድ ግራሚ የሚያጋባን ከመነሻው ሲገለጥላቸው እነሱ ገልጽ ሆነላቸው። ባለፈው ሰልፉ ሲገለጥ ደግሞ የበለጠ ለሁሉም ከጫፍ ጫፍ ህዝብ ተሰልፎ ሰላም እንፈልጋለን። አሁንም የግድ ነው ህዝቡ ያልተሳተፍበት የሚባል ነገር ሰላም ማምጣት ይህ ብዙ ደም የተፋሰሰበት ህዝብ ወደ ሌላ እንደመፋሰስ ማስገባት ማለት ነው። በዚህ ወር መጨረሻ ይካሄዳል ተብሎ የሚጠበቀው የህወሀት አስራ ሶስተኛ ድርጅታዊ ጉባኤም ዝግጅት እየተደረገ መሆኑም ዶክተር ደብረ ጽዮን ተናግረዋል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም። ሙልጌታ እናመሰግናለን ለዘገባው። ቀደም ሲል ጠቆም ወዳደረኩት ዘገባ ነው የምናልፈው። ትናንት የኦኤምኤን ዲሬክተር ጃዋር መሐመድን ለመቀበል በወጣው ህዝብ መካከል በደረሰው መገፋፋትና መረጋገጥ የሶስት ሰዎች ህይወት መጥፋቱ ይታወሳል። ከሰባ በላይ የሚሆኑ ደግሞ የመቁሰል አደጋ ደርሶባቸዋል። አንድ ማንነቱ ያልታወቀ ሰው እዚያው ሻሸመኔ ህዝቡ ከተሰበሰበበት ስቴዲየም ራቅ ብሎ አንድ ማንነቱ ያልታወቀ ሰው ቦምብ ይዟል ተብሎ ዘግናኝ በሆነ ሁኔታ ህይወቱ ማለፉም ይታወቃል። የከተማዋ አስተዳዳሪ እርምጃውን ማውገዛቸውን ጠቅሶ ሙክታር ጀማል ዘገባውን አድርሶናል። በጣም ብዙ ቁጥር ያለው የሻሸመኔ ከተማና አካባቢዋ ነዋሪዎች ወደ ሻሸመኔ ስቴዲየም ሲጓዙ የነበረው ከፍተኛ የሰው ቁጥር መተፋፈግና መገፋፋት በመፈጠሩ ለነፍስ መጥፋትና የሰው አካል መጉደል ምክንያት ሆነዋል። ይህ መገፋፋት ከፍተኛ የደህንነት ስጋትና ችግር እየፈጠረ በመምጣቱ በእንግድነት የተገኙት የኦሜን ዳይሬክተርና ፖለቲካ ተንታኙ ጀዋር መሐመድ ከአካባቢው ባለስልጣን ጋር ስቴዲየሙን በመልቀቅ እንዲወጡ ተደርጓል። ትላንት በዕለተ እሁድ ሻሸመኔ ፌሽታና ድግስ አዘጋጅታ ተገፋፍተው ካልተጎድተው ነብሳቸው ለጠፋ እያዘነች በከተማዋ ለተፈጠረ ኢሰብአዊ ድርጊት ደግሞ ሀፍረቷን ተከናን ባውላ አድራለች። በዛሬ ሁለት ከተማዋ ሙሉ በሙሉ ሰላማዊ መንፈስ የሚታይባት ሲሆን ነዋሪዋ ግን የተከናወነው ነገር እኛን ስራችንን፣ ባህላችንን የማይገልጽ ነውር ነው ሲሉ ነው የሚናገሩት ከተባለ ሁሉም ኦሮሞን አይገልጽም። ኦሮሞ ለነጻነቱ የሚቆም ህዝብ እንጂ ለጥቃትና ህዝብን ለመግደል የሚቆም ህዝብ አይደለም። ከቶም ሻሸመኔ ከተማ ላይ እንዲህ አይነት ነገር ተደርጎ የተልኮ እንትን ነው ብዬ ነው የምገልጸው። በጣም አዝኛለሁ። በሻሸመኔ ላይ ትላንትና የተከሰተው ነገር በጣም በጣም አሳዝኖኛል። የተሰቀለውን ሰው አውርዱልን እስከ ማለት እስከ መለመን ድረስ እግራቸው ስር ወድቀን እስከ መለመን ድረስ ነበር። ይሄን ነገር የሚያደርገውን አናውቅም። ፊት ለፊታችን ብዙ ናቸው እንግዲህ ይመስለኛል ይሄን ነገር ያደረጉት የሻሸመኔ ህዝብ ያለበት አይመስለኛል። በፍጹም የማይገልጸን ማንነታችንንም የማይወክል ነው ነው የሚሉት የምዕራብ አርሲና ሻሸመኔ ከተማ ቄሮ ሰብሳቢ ወጣት ከማል ወልይ። አሁን ትላንትና በተከሰተው ክስተት ላይ በጣም ነው የሚሰማን። እኛ ትላንትና ጣላታችን ሲገለ ራሱ ሰው አልገደልንም። ትላንትና ደግሞ እኛ እቺ ጭላንጭል ባገኘንበት ሰዓት፣ እችን እንዴት አርገን ነው ጠንከራ አርገን የምንይዘው ብሌን ፍቅር መደመር ብሌን በምንጮበት ሰዓት ከእኛ ባልጠበቅነው መስመር ሰሩብን። እነዚህን እንደዚህ አይነት አጥፊ ድርጅቱን አጥፊ ተደራጅቶ እንደዚህ አይነት ነገር የሚያደርገውን ይዜም በአካል ለማቅረብም ዝግጁ ነን። ቦምብ ይዟል ተብሎ ሲነዛ በነበረው መሰረተ ቢስ ወሬ የሰው ነብስ አላግባብ መጥፋቱ በጣም አሳዝኖናል፣ ያለው የሻሸመኔ የከተማ ፖሊስ መምሪያ ጽፈት